ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። በዛሬው ሰኔ 1 2009 ዓ ም የጋቢና ምሽት ፕሮግራማችን የቀድሞ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሜ ዛሬ በሰኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። can you set the record straight about what happened or didn't happen? ሁኔታውን በትክክል ልታስረዱን ትችላላችሁ ስለሆነውም ስላልሆነውም። ሴናተር ማርክ ወርነር ናቸው። ለምን ይህንን ጥያቄ አነሱ? በዘገባችን እንዳስሰዋለን። ኮሜ የምስክርነት ቃላቸውን ሲሰጡ አሜሪካውያን እንዴት እየተከታተሉት ነው? ሄኖክ ሰማግዜር ሰልፍ ወደ በዛባቸው ቦታዎች ተዘዋውሮ ከስፍራው የሚያደርሰን ዘገባ ይኖረዋል። በሌላ በኩል ደግሞ ወደ ኢትዮጵያ ተጉዘን ዳግም የተዘጋው የኢንተርኔት አገልግሎት ዛሬ ተከፍቷል። በመቋረጡ ግን ኢንተርኔትን ተሞርክዘው አገልግሎት የሚሰጡ ድርጅቶች ጉዳት ደርሶብናል ብለውን ነበር ትላንት። እነሱን ለተመለከተ ነገር ከሆነ ምንም አይነት አገልግሎት መስጠት ስለማንችልበት ኢንተርኔት በሚቋረጥበት ጊዜ ከፍተኛ ጉዳት ይኖረዋል። ሰራተኛ ደሞዝ አለ፣ የሚከፈሉ የቤት ኪራዮች አሉ፣ የኑሮ ወጪ አለ ተመሳሳይ የሆኑ ለራሱ ለቴሌ የሚከፈሉ ክፍያዎች አሉ። እነሱን ማውጣት ቀላል ነገር አይደለም። ሁልጊዜም በጣም አስቸጋሪ ጊዜ ነው የምናሳልፈው ኢንተርኔት ሲቋረጥ። ለዛሬም የቴዲ አፍሮን ቀጣይ ቃለ ምልልስ ይዘናል። በነገራችን ላይ ሙዚቃ ረቂቅ ነገር ነው በጣም እና የአድማጭነት ደረጃ ሲያድግ ፈጠራ እየተሻሻለ ሲመጣ አብረህ ነው የምትጓዘው እና ሁንት የምትጓዝበት ጉዞ ነው ወሳኙ ነገርና ሰዓት ከበቃን ሌሎች ዝግጅቶችም ይኖሩናል። በፌስቡክ አት ቪኦኤ አምሀሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ላየር እናበቀዋለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዓለም አቀፍ ዜናዎችን ልናስደምጣችሁ በድጋሚ ተመልሰን መጥተናል። የመጀመሪያው ዘገባችን እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። የቀድሞ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሜ ዛሬ በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአዩ ዳይሬክተር በዚህ ወቅት ከትራምፕ የታማኝ አገልጋይነት ጥያቄ ቀርቦላቸው እንደሆነ የአንድ ከፍተኛ የዋይት ሀውስ ቤተ መንግስት ባለስልጣን ስም ከተያዘው የሩሲያ ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዝዳንቱ ጠይቀዋቸው እንደሆነ ራሳቸው ትራምፕ እየተመረመሩ አለመሆናቸውን ኮሜ በአደባባይ እንዲያረጋግጡ ፕሬዝዳንቱ ተጽዕኖ አሳድሮባቸው እንደሆነ እና የመሳሰሉትን ከሴኔት ኮሚቴው አባላት ጥያቄዎች ቀርበውላቸው መልስ ሰጥተዋል። አድማጮች፣ የዚህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን። ወደ የማይነማር ጦር ኃይል ዛሬ በሰጠው መግለጫ አንድ መቶ ሀያ ሁለት መንገደኞች እንደ ጫነ ትላንት ረቡዕ ከረቡ ከጠፋው አውሮፕላን የአስር ሰዎች አስክሬን ከአውሮፕላኑ ስብርባሪ ጋር መገኘቱ የአደጋ ጊዜ ሰራተኞች አስታወቁ። በመግለጫው መሰረት የስድስት አዋቂዎችና የአራት ህጻናት አስክሬን ነው የተገኘው። ከአስክሬኑ ጋርም ሻንጣዎችና የተለያዩ አልባሳት ተገኝተዋል። ይህን ቻይና ሰሪ የሆነውን ዋይ ስምንት ሁለት መቶ ኤፍ አውሮፕናል ፍለጋ ዘጠኝ የባህር ኃይል መርከቦች በርካታ አውሮፕናሎች እና ሄሊኮፕተሮች በዛሬ እለት መሰማራታቸውም ታውቋል። አውሮፕናሉን ማይናማር የገዛችው ባለፈው ዓመት መጋቢት ወር ሆኖ ጦር ኃይሉ እንዳስታወቀው ስምንት መቶ ዘጠኝ የበረራ ሰዓታትንም አስመዝግቧል። ህንድ ካሽሚር ድንበር ላይ ያለውን ውጥረት በማባባስ ለሌላ ጦርነት እየተዘጋጀች ነው ስትል ፓኪስታን ከሰሰች። በሁለቱ መካከል በቅርቡ የተካሄደ ግጭት የሁለቱንም ሀገሮች ወታደሮች እና ሲቪሎች ሕይወት ያጠፋ መሆኑ ይታወቃል። ግጭቱ የተካሄደው እንደ አውሮፓውያን አቆጣጠር በ2003 ዓ.ም የተደረሰውን የተኩስ አቁም ስምምነት በመጣስ እንደሆነም ተመልክቷል። ህንድ ምንም አይነት ስትራቴጂካዊ ስህተት እንዳትፈጽም ቀድሞውንም ቢሆን አስጠንቅቀናታል ያሉት የፓ የፓኪስታኑ የውጭ ጉዳይ ሚኒስትር ቃል አቀባይ ናፊዝ ዛካሪያ ከፓኪስታን ጋር ሌላ ጦርነት መግጠም ትፈልጋለች በማለት ለጋዜጠኞች ተናግረዋል። በመጨረሻም የኢራን የደህንነት ሚኒስትር ዛሬ ይፋ ባደረገው መግለጫ በሀገሪቱ ምክር ቤት ላይ እና በቀድሞ መሪ አይቶላህ ሩድሃ ከሆሜኒ መካነ መቃብር ላይ ጥቃት ያደረሱት ራሱን ሰላማዊ መንግስት ብሎ የሚጠራውን ቡድን የተቀላቀሉ ኢራናውያን ዜጎች ናቸው ሲል ቡድን የተቀላቀሉ ኢራናውያን ዜጎች ናቸው ሲል አስታወቀ። በሚኒስትሩ መግለጫ መሰረት ሰዎቹ ከእስላማዊ ቡድን ጋር ካካሄዱት ውጊያ በኋላ ባለፈው ዓመት ነሐሴ ወር ወደ ኢራን ከመመለሳቸው አስቀድሞ በኢራቁ የሞሱል እንዲሁም በሶሪያው ራቃ ጦርነት ላይ ተሳትፏል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና እኔም መስታወት አረጋው አብረን ከአድማስ ስንሻገር እንላችኋለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝርዝር ዘገባችን እናልፋለን። የቀድሞ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሜ ዛሬ በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአዩ ዳይሬክተር በዚህ ወቅት ከትራምፕ የታማኝነት አገልጋይነት ጥያቄ ቀርቦላቸው እንደሆነ የአንድ ከፍተኛ የዋይት ሀውስ ቤተመንግስት ከፍተኛ ባለስልጣን ስም ከተያዘው የሩሲያ ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዝዳንቱ ጠይቀዋቸው እንደሆነ ራሳቸው ትራምፕ እየተመረመሩ አለመሆናቸውን ኮሜ በአደባባይ እንዲያረጋግጡ ፕሬዝዳንቱ ተጽዕኖ አሳድረውባቸው እንደሆነ እና ከሴኔት የኮሚቴ አባላት ጥያቄዎች ቀርበውላቸው መልስ ሰጥተዋል። የቪኦኤው ማይክል ቦማን ያጠናቀረው ዘገባ አለ ሰለሞን ክፍሌ ያቀርበዋል። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ ከስልጣን ከመወገዳቸው በፊት ከፕሬዝደንት ዶናልድ ትራምፕ ጋር ብዙ ጊዜ ተገናኝተው ተነጋግረዋል። ዋይት ሃውስ የፈጠራ ወሬ ሲል ስላጣጣለውና በሁለቱ ማለት በፕሬዝደንቱና በቀድሞው የኤፍቢአይ ዳይሬክተር መካከል በተደረጉ ግንኙነቶች ወቅት ስለ ተካሄዱ ውይይቶች መገናኛ ብዙሃን ብዙ ዘግበዋል። በሴኔቱ የደህንነት ጉዳዮች ኮሚቴ የቨርጂኒያው ተጠሪ ዲሞክራቱ ማርክ ዎርነር ሕዝብ ስለ ውይይቶቹ ማወቅ አለበት ይላሉ የአሜሪካ ሕዝብ ለእነዚህ ጥያቄዎች የተሟላ ምላሽ ማግኘት ይገባዋል። የሴኔቱ የደህንነት ጉዳዮች ኮሚቴ ጄምስ ኮሚ ዛሬ የምስክርነት ቃላቸውን ለመስጠት በቀረቡበት ወቅት ያነበቡትን በጽሑፍ የተዘጋጀ መግለጫ ይፋ ያደረገው ትላንት በዋዜማው ነበር። ኮሚ ከሥራቸው ከተባረሩ በኋላ በአደባባይ ሲታዩም ዛሬ የመጀመሪያቸው ነው። ፕሬዝደንት ትራምፕ እንዲታመኑኝ እፈልጋለሁ እጠብቃለሁም ሲሉ የነገሯቸው መሆኑን ኮሚ በጽሑፍ ባቀረቡት መግለጫቸው ጠቅሰዋል። ኤፍቢአይ በቀድሞ የብሔራዊ ጸጥታ አማካሪ በማይክል ፍሊን ላይ የያዘውን ምርመራ በተመለከተም ትራምፕ ምርመራውን እንዲተዉ የነገሯቸው መሆኑን ኮሚ በተጨማሪ ጠቅሰዋል። በግል ራሳቸው በተያዘው ምርመራ ውስጥ ስማቸው አለመኖሩን በአደባባይ እንዲያረጋግጡም ፕሬዝደንቱ በተደጋጋሚ ተጽዕኖ አሳድረውባቸው እንደነበር የቀድሞው የኤፍቢአይ ማለትም የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ተናግረዋል። ሴናተሮች ትላንት ቀደም ብለው ፕሬዚዳንት ዶናልድ ትራምፕ የተያዘውን የሩሲያ ግንኙነት ምርመራ ለማስቆም ሙከራዎች አድርገዋል ተብሎ በቀረበው ጉዳይ ላይ የደህንነትና የፍትህ ሚኒስቴር ባለሥልጣናትን ቃል አዳምጠዋል። ሴናተር ማርክ ዎርነር እንዲህ ሲሉ ነበር የጠየቁት፣ ሁኔታውን በትክክል ልታስረዱን ትችላላችሁ? ስለሆነውም ስላልሆነውም። አድሚራል ማይክል ሮጀርስ የብሔራዊ ጸጥታ ኤጀንሲው ዳይሬክተር ይመልሳሉ። ከዩናይትድ ስቴትስ ፕሬዚደንት ጋር የተካሄዱ ውይይቶችን በተመለከተ ምንነታቸውን በዝርዝር አልናገርም። የብሔራዊ ጸጥታው ኤጀንሲ ዳይሬክተር አድሚራል ማይክል ሮጀርስ አክለው ግን ሁኔታውን አጠቃለው በዚህ መልክ አስረድተዋል። ሕገ ወጥ ስነ ምግባር የጎደለው ወይም ትክክለኛ ያልሆነ ሥራ እንዳከናውን ታዝዤ እንደማላውቅ አምናለሁ። እስከማውቀው ድረስም በዚሁ ተመሳሳይ የሥራ አገልግሎት ዘመኔ ተጽዕኖ የደረሰብኝን ጊዜ አላስታውስም። የደህንነት ኮሚቴው ሴናተሮች ግን የሚለቁ አልሆነም፣ ጥያቄዎችን በተለያየ መልክ ማቅረባቸውን ቀጥለዋል። የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ እውነት ያልሆነ አንዳች ነገር እንዲናገር ውስጥ ተጠይቀው ያውቃሉ? አድሚራል ማይክል ሮጀርስ መለሱ፣ በቀድሞው መልሴ እጸናለሁ። ከዚያ በኋላ ተስፋ መቁረጥ መጣ። ሴናተር አግነስ ኪንግ የሁለቱም ፓርቲዎች አባል ያልሆኑ እንደራሴ ናቸው። እርስዎ ቃለ መሃላ ፈጽመዋል፣ እውነቱን እናገራለሁ፣ እውነቱን እንጂ ሌላ አልናገርም ብለዋል እና ዛሬ ያንን የገቡትን ቃል እንደማይጠብቁ ነው የሚናገሩት። ለመሆኑ በዚህ ኮሚቴ ፊት ቀርበው የምስክርነት ቃልዎን በትክክል ላለመስጠት ሕጋዊ መሠረቶ ምንድን ነው? የብሔራዊ ደህንነት ቢሮው ዳይሬክተር ዳን ኮትስ ይመልሳሉ። ሕጋዊ መሠረት ይኑረኝ አይኑረኝ እርግጠኛ አይደለሁኝም። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ የጽሑፍ መግለጫ ግን ከፕሬዝደንት ትራምፕ ጋር ስላደረጓቸው ውይይቶች በሙሉ የተሟላ ዝርዝር ማስታወሻ መያዛቸውን አረጋግጧል። ፕሬዝደንት ዶናልድ ትራምፕም ባለፈው ምርጫ ውጤት ላይ ተጽዕኖ ለማሳደር ከሩሲያ ጋር ምንም አይነት ሴራ አልተፈጸመም ሲሉ ለረጅም ጊዜ በተደጋጋሚ ማስተባበያ መስጠታቸው ይታወቃል። ሰለሞን ክፍሌን ለዘገባው እናመሰግናለን። አሁን ደግሞ ባልደረባችን ሄኖክ ሰማ ግዜር ሁኔታውን ከደጅ ሆኖ ለመከታተል የቀድሞ የፌዴራል ምርመራ ቢሮ ስራ አስኪያጅ ጀምስ ኮሜ በዩናይትድ ስቴትስ ሴኔት ፊት ቀርበው የምስክርነት ቃላቸውን ሲሰጡ አሜሪካውያን ይህን የፖለቲካ ድራማ በጉጉት ሲከታተሉ ትለዋል። ብዙ ያልተመለሱ ጥያቄዎችን በተለይ በዩናይትድ ስቴትስ ምርጫ የራሻ ጠልቃ ገብነት ካለ ጥልቀቱስ ምን ያህል እንደሆነ ከፕሬዚዳንቱ ዶናል ትራምፕ የምረጡኝ ዘመቻ ጋር ያለው ግንኙነትስ ምን ያህል እንደሆነ መልስ ለማግኘት አሜሪካውያን የምስክር ሰሚ ሸንጎን ሁኔታ ለመከታተል እየተጠባበቁ ነው። ሄኖክ ሰማ ጊዜ ረጅም ሰልፍ አለባቸው ባላቸው ቦታዎች እየተዘዋወረ ተከታትሏል፣ በርካታ ሰዎችን አነጋግሯል። ከስፍራው አጠናቅረዋለሁ ያለውን ዘገባ ያቀርብልናል። ሄኖክ መስመር ላይ አለ። እንደምናመሻችሁ እንግዲህ የፖለቲካ ዘገባውን አስቀድማችሁ ሰምታችኋል። እኔ የመጣሁት የፖለቲካ ድራማውን በተለይ አሜሪካውያን እንዴት እየተከታተሉት እንደሆነ ለመግለጽ ለማብራራት ነው። እንግዲህ የቀድሞ የፌዴራል ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ በሴኔት ፊት ቀርበው የሚሰጡትን አሁን ከፊት ለፊት እንዲያውም የውጭ ጠባይ እየሰማችሁ ነው የምስክርነት አሰጣጡ ስነስርዓት ወደ መጠናቀቁ እየተቃረበ ይመስላል። ወይም እረፍት ላይ ናቸው። ግን አሜሪካውያኑ ይህንን የፖለቲካ ሂደት ልክ እንደ ፊልም ነው እየተከታተሉት ያሉት። ብዙ ጥያቄዎች አሏቸው፣ መመለስ ያለባቸው ጥያቄዎች ብለው የሚያስቧቸው በየባሮቹ፣ እንደዚሁም ደግሞ ቡና ቤቶች እና የቁርስ ቤቶች ተሰብስበው በጣም ረጃጅም ሰልፎች ባሉባቸው ሁኔታዎች እየተከታተሉ የሚገኙት አሁን ሁኔታው እየተጠናቀቀ ይገኛል። ግን አሜሪካውያን በተለይ እዚህ የሚገኙ ዋሽንግተን ዲሲ ከተለያዩ የአሜሪካ ግዛቶች የተሰባሰቡ በፖለቲካ ስራ ወይም በመንግስት ውስጥ የሚሰሩ በፖሊሲ የሚሰሩ ስለሆኑ ፖለቲካን የግል ኑሯቸውና የዕለት ዕለት ኑሯቸው አድርገው የሚመለከቱ በመሆናቸው ሁኔታውን በጣም ከባድ አትኩሮት ሰጥተውና ላልተመለሱ ጥያቄዎች መልስ እንሻለን በሚል እየተከታተሉበት የሚገኙት ሁኔታ ነው ያለው። አሁን የሚገኘው ደፊስ የሚባል የአይሪሽ ጠላ ቤት ነው። እንደ ወደ ውስጥ ገብቼ ያለውን ስሜት እንድትከታተሉት እያጨበጨቡም፣ እየሳቁም ሁኔታዎችንም በአትኩሮት እየተከታተሉ ነው የሚገኙት አሜሪካውያን ሄኖክ። እንግዲህ ዛሬ የስራ ቀን ነው፣ ሀሙስ ነው። አንተ እንደነገርከን ደግሞ በርካታ ሰዎች በስፍራው አሉ። እና ይሄ ጉዳይ ምን ያህል አሳሳቢ ቢሆን ነው ከስራም ጭምር ቀርተው ይህንን ለመከታተል እያደረጉ ያሉት? እና ያነጋገርካቸው ሰዎች አሉ፣ ምን አስተያየት ይሰጣሉ? የምስክርነት ቃሉ ሲሰማ እንዳልከውም እንግዲህ ከትላንትና ጀምሮ ልክ እንደ ድራማ፣ እንደ ፊልም አንዳንዶች እስከ አንድ ልንም ጭምር እየጠቀሱ እንደ ፊልም እያየ ነው ያለ ነገር ነው እያሉ ነው። እና ያነጋገርካቸው ሰዎች አሉ አው እንደ ፊልም የሚመለከቱት እንጂ ሁኔታውን በጣም ከባድ ቁም ነገር ሰጥተውት ነው እየተከታተሉ ያሉት። በዩናይትድ ስቴትስ ዩናይትድ ስቴትስ በዓለም ዙሪያ የምትመካበት የዲሞክራሲ ሂደቷና ተቋማ ተቋማቷ ናቸው። እነኚህ ተቋሞች ላይ የራሻ መንግስት ጣልቃ ገብነት ካለ ማወቅ ይፈልጋሉ። ይሄ ጣልቃ ገብነት ደግሞ ምን ያህል ጥልቀት እንዳለው መረዳት ይፈልጋሉ። ይሄ ጣልቃ ገብነት ካለ ምን ያህል ከዶናልድ ትራምፕ የምረጡኝ ዘመቻ ጋር የተገናኘ እንደሆነ፣ ከምረጡኝ ዘመቻው ደግሞ ምን ያህል በስልጣን ተዋረድ ምን ያህል ከፍተኛ ባለስልጣናት በዚህ ሁኔታ ውስጥ ተሳትፈዋል የሚለውን ሴናተሮችም ከፍተኛ ለረጅም ጊዜ በሴኔቱ ያገለግሉ ሲጠይቁ የነበሩ ጥያቄዎች ናቸው። በእርግጥ አንዳንዶቹ ጥያቄዎች ለህዝብ ይፋ የማይደረጉ ሚስጢራዊ ከፍተኛ ምስጢር የሆኑ መረጃዎች ስለሆኑ አሜሪካውያን ለእነሱ መልሶችን ላያገኙ ይችላሉ፣ አላገኙምም ነገር ግን በሂደቱ ውስጥ የተረዷቸው መረጃዎች እንዳሉ ነው ሲገልጹ የነበሩ በአጠቃላይ ግን ያነጋገርኳቸው በጣም በርካታ ከአፍሪካም የመጡ የአሜሪካዊ ዜግነት የወሰዱ፣ ከኢትዮጵያም የመጡ የአሜሪካዊ ዜግነት የወሰዱ፣ እዚህ ተወልደው ያደጉ አሜሪካውያንም በአጠቃላይ ይሄ የፖለቲካ ሂደት ተጠያቂነቱ ምን ያህል ርቀት ሊሄድ እንደሚችል ለመረዳት እንደሚፈልጉ፣ ለማወቅ እንደሚፈልጉ እና ይሄ የተጠያቂነት ሂደት ደግሞ ህዝቡን ያማከለ የህዝቡን መረጃ የማግኘት መብት የጠበቀ መሆን እንዳለበት ነው ሲገልጹልኝ የዋሉት። ሄኖክ እንግዲህ በጣም እናመሰግናለን። እኛም ይህ የምስክርነት ቃል ከተጠናቀቀ በኋላ ሰፋ ያሉ ዘገባዎችን ይዘን ለአድማጮቻችን ለመመለስ ቃል እንገባለን። ለዛሬው ግን የአይሪሽ ጠላ ቤት ነው ያልከው፣ እዛው እንተውህና እንሰናበት። አመሰግናለሁ። መልካም ምሽት። መልካም ምሽት። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው እንግዲህ ለዛሬም የጋቢና እንግዳችን ድምፃዊ ቴዲ አፍሮ ወይም ቴድሮስ ካሳሁን ነው ከባልደረባችን አሉላ ከበደ ጋር በኑሮ በሙዚቃ በታሪክና በፖለቲካ ዙሪያ ያደረጉትን ውይይት የቀሪውን ክፍል ብናውራ ቅድም ያነሳ አሁን ይሄ የቱ ጋር እንደሚሰምር ማወቅ። ለምሳሌ በአንተ የመጀመሪያ ስራ ምናልባትም የመጀመሪያ መሆኑን ብዙዎች የማያውቁት ስራ በንግድ በሽያጭ አይን ከታየ ቅድም የምትለውን የመሰልህን ነገር ሰርተህበት ሊሆን ይችላል። ብዙዎች የማያውቁት ስራ ነው። የቱ ጋር ነው የሚሰምረው? የታዳሚው ፍላጎት አንተን የሚመራበት፣ አንተ አድማጩን የግድ የለመደውን ከመስጠት ማስወጣት የምትችልበት። ጥሩ ጥያቄ ነው። ከዛም አንተ ስትወጣ ነው። አንተ በነገራችን ላይ ሙዚቃ ረቂቅ ነገር ነው በጣም እና የአድማጭነት ደረጃ ሲያድግ ፈጠራ እየተሻሻለ ሲመጣ አብረህ ነው የምትጓዘው፣ እና አንተ የምትጓዝበት ጉዞ ነው ወሳኙ ነገር እና እሱን ማሻሻል ለማድረግ ደግሞ ብዙ ጥረቶች ያስፈልጋሉ። እይታ እንዲያድግ የተመስጦ ደረጃ ነው አንድ ውጤታማ የመሆን ደረጃ የምትመጣው የተመስጦ ደረጃ በጣም ጥሩ የሆነ ሲመጣ ማለት ነው ወደ ራስ ጋር ስትቀርብ ያኔ ከሰው ጋር ትገናኛለህ እና በእርግጥ ብዙ ደሞ ነገሮች አድርገህ የአድማጭነት ደረጃችንም እንዲያል ከፍተኛ ጥረት ደግሞ የበለጠ ያስፈልጋል ብዬ አስባለሁ። መቼም በቻልኩት መጠን ደሞ አሁኑ አቅሜ በፈቀደ መጠን ሞክሬያለሁ። የሚቀጥለውን ደሞ እግዚአብሔር ደሞ ይርዳል። የመጡ ሀሳቦችን የማየት እድል አለ። ስራ ከመውጣቱ ቀደም ብሎ የነበሩ ያነጋገሩ የትችት ሀሳቦች የመመልከት እድል ነበረኝ። ብዙዎችም የተመለከቱ ይመስለኛል። የማስታወቂያ በራሪ ወደቀትም ብለው ስለ ሙዚቃው የሚናገሩ ስዕሎች አነጋግረው ነበር። ይህን መድረክ ያነሱ የተወሰኑ ክላይም ቢሆን ንግግሩ ግን እንደ አንድ ሬዲዮ ፕሮግራም አይመስልም። በጣም ብዙ ሰዎችን ትኩረት ስበው ነበር። የመጀመሪያም ስራ ላይ እንዲሁ መሰል አስተያየቶች ቀርበው ነበረ። ትከታተላለህ፣ ታያለህ። የሚመጡትን ሀሳቦች መልሰህ ማየት እድል ለራስህ ይኖረሃል። እንደው በጣም ጊዜ ስታገኝ መልስ ብለ አንዴ ልታይ ትችላለህ። በእውነት ለመናገር እኔ በራሴ አለም ውስጥ ነው የምኖረው ፌስቡክም ምናምን የለኝም እንደዛ። ስራዬን ጨርሼ ማስተሬን አስረክቤ ደግሞ ደግሞ ቁጭ ብዬ እንደገና ግራፊክስ ሁሉ ነገር ውስጥ ነው የምገባው እና አንዳንድ ልጆች ይነግሩኝ ነበር አንተ እኮ የማታውቀው ብዙ ነገር አለ እንደዚህ እንደዚህ እንደዚህ እንደዚህ። በኋላ መጨረሻ ላይ ነገሮቹ ካለቁ በኋላ ነው ያየሁትኝ ለመጀመሪያ ጊዜ በ18 08 2009 ለመጀመሪያ ጊዜ ፌስቡክ ተከፈቱልኝ ማለት ነው። ምክንያቱም ብዙ ጊዜ እከተል ያለብህ ነፍስህን ሩጫ ነው። ጊዜም የለም ቅፍ ይመስልል። አይ በዛም አይደለም አይስበኝም። ብዙ እና ግን የተሰጡት አንዳንድ ነገሮችን ደሞ አየሁኝ። ትችት መስጠት በባህሪው የትችት ባህል እንዲዳብር ራሱ ከግል ስሜት መውጣት ያስ ስለዚህ፣ በማንኛውም ሁኔታ ኪነ ጥበብ ስራ ደግሞ ረቂቅ በአይምሮም ለመለካት ደግሞ ማስተዋል ይጠይቃል። ጨዋ ሆኖ መናገር ያስፈልጋል። ስለዚህ እኛ ፍቅር እንዲያሸንፍ እንፈልጋለን። ትግሉ እሱ ላይ ነው። ትግላችን ፍቅር አሸንፎ አገራችን ኢትዮጵያ እንድትራመድ፣ ይሄ ሀሳብ ነው የሚያሰቃየን። ስለዚህ እዚህ ሰልፍ ውስጥ መግባት ቢቻል ጥሩ ነው። እንደገና ደግሞ በጤናማ መንገድ፣ በጥሩ መንገድ መዋየት ያስፈልጋል። ይሄ ጉዳይ ይሄን ያህል ትልቅ ሆኖም ለመነጋገር ካበቃን እናውራው በሚል ነው። ግዙፍ ነው ኢትዮጵያ የሚለው ሀሳብ። እዛ ጋ ያለሁት ቴሌ ልንነጋገርባቸው የምንፈልጋቸው ርዕሶች የሚነሱ ወጎች በርከት ያሉ ናቸው። በዚህ በቴሌቪዥን ፕሮግራም የምናቀርበው ምጥን ሰዓት ነው እና በዚሁ መቋጨት እንገደላለን። እንኳን ድናመጣ እግዜአብሔር ይስጥልኝ፣ አመሰግናለሁ። አሉላ ቴንኪ በይማች። እሺ ነገ እየተከታተላቸው የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ መጨረሻው ዘገባችን ደርሰናል። በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መቆራረጥ የንግድ እንቅስቃሴዎችን እያወከ መሆኑንና በተለይ ደግሞ ለዚሁ ስራ ተብለው የተከፈቱ የኢንተርኔት ካፌዎችን ለኪሳራ እየዳረገ መሆኑን ባለቤቶች ገለጹ። መንግስት የኢንተርኔት አገልግሎት የተዘጋው የተፈታኝ ተማሪዎችን ጥቅም ለመጠበቅ ነው ሲል መግለጹ ይታወሳል። የአስረኛና የአስራ ሁለተኛ ክፍል ፈተና በነገ ውለት እንደሚጠናቀቅም ይታወቃል። ጽዮን ግርማ ስርዝራላት በኢትዮጵያ ኢንተርኔት ከተቋረጠ ትላንት አንድ ሳምንት ሆኖታል። በዚህ አመት የኢንተርኔት አገልግሎት ሙሉ ለሙሉ ሲቋረጥ ሁለተኛ ጊዜው ነው። ከዚህ ቀደም በኦሮሚያና በአማራ ክልል ተቀስቅሶ በነበረው ተቃውሞ ሙሉ ለሙሉ መቋረጡ ይታወሳል። ባለፈው አመትም ልክ የዛሬ አመት ማለት ነው፣ በተመሳሳይ ሁኔታ የኢንተርኔት አገልግሎት ተቋርጦ ነበር። በአዲስ አበባ ኢንተርኔትን መሰረት አድርገው የንግድ ስራ የሚያከናውኑ አገልግሎት ሰጪ ተቋማት በተደጋጋሚ የኢንተርኔት መቆራረጥ ምክንያት ለኪሳራ እየተዳረጉ እንደሆነ ይናገራሉ። በዛሬው ዕለት ለኤኤፍፒ ለአጃንስ ፍራንስ ፕሬስ ዓለም አቀፍ የዜና ወኪል አስተያየታቸውን ከሰጡት መካከል አቶ ደረጃ አለማየሁ አንዱ ነው። የኢንተርኔት መቆራረጡ በንግዱ ላይ ከፍተኛ ጉዳት እንዳስከተለበት ይናገራል። ለተመለከተ ነገር ከሆነ ምንም አይነት አገልግሎት መስጠት ስለማንችል በኢንተርኔት በሚቋረጥበት ጊዜ ከፍተኛ ጉዳት ይኖረዋል። ሰራተኛ ደሞዝ አለ፣ የሚከፈሉ የቤት ክራዮች አሉ፣ የኑሮ ወጪ አለ፣ ተመሳሳይ የሆኑ ለራሱ ለቴሌ የሚከፈሉ ክፍያዎች አሉ። እነሱን ማውጣት ቀላል ነገር አይደለም። ሁልጊዜም በጣም አስቸጋሪ ጊዜ ነው የምናሳልፈው። ኢንተርኔት ሲቋረጥ በጣም ብዙ ስራዎች የሚሰራበት ነገር ነው እና ሲቋረጥ በጣም ብዙ ሰዎች ተቸግረዋል። ሌላ የተሻለ አማራጭ ፈተናውን መቆጣጠሪያ ዘዴ ቢፈለግና ቢተገበር የተሻለ ይመስለኛል። ምክንያቱም ብዙ ነገር ነው ኢንተርኔት ሲቋረጥ የሚቋረጠው። በተጨማሪም በንግድ እንቅስቃሴው ከሚታጣው ገቢ ውጭ በርካታ ሰዎች በተለያየ መልኩ ሲቸገሩ ማስተዋሉን ይገልጻል። ስራቸው የተቋረጠባቸው፣ በረራቸው የተስተጓጎለባቸው እንደ ኤምባሲ ያለ ቆጠሯቸውን ለማራዘም የተገደዱ፣ ጉዞ የሰረዙ ብዙ ሰዎች ያውቃል። ቀላል ቀላል ነገር አይደለም ኢንተርኔት መዝጋት። ሰዎች አሁን ተራ ፌስቡክና የማህበራዊ ድረገጽ ለመጠቀም ኢንተርኔት ቤት አይመጡም። የሚመጡ ትልልቅ ነገር ለማውረድ ወይም ደግሞ ለመጫን፣ እንደዛ ለመሳሰሉ ነገሮች በዚህ አስተማማኝ ባልሆነ ፍጥነት ወደዚህ የሚያመጣቸው ለመምጣት የሚጋብዛቸው ነገር እየቀነሰ ስለዚህ ብዙ አስተማማኝ አደለም። እዚህ አካባቢ አሁን ብዙ ኢንተርኔት ቤቶች ነበሩ። በኢንተርኔቱ መቆራረጥም የተነሳ ገቢው ማነስ የተነሳ በፍጥነቱ አስተማማኝ ለመሆን የተነሳ ብዙዎቹ እየዘጉ ነው። በአሁኑ ሰዓት በኢንተርኔት አገልግሎት መቆራረጥ በቀጥታ ተጎጂ የሚሆኑት የንግድ ተቋማት፣ ባንኮች፣ ሆቴሎች፣ የህክምና አገልግሎታቸውን በኢንተርኔት የሚከታተሉ ታካሚዎች፣ የህክምና ተቋማት፣ የጥናት ስራ የሚያከናውኑ ተማሪዎችና ሌሎች በርካቶች እንደሆኑ አስተያየት ሰጪዎች ይናገራሉ። የኢትዮጵያ መንግስት የኢንተርኔት አገልግሎት የተዘጋው የተፈታኝ ተማሪዎችን ጥቅም ለማስጠበቅ መሆኑን ገልጿል። ሰኞ እለት ለውጭ መገናኛ ብዙሃን ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ አስመልክቶ እንደተናገሩት የኢንተርኔት መቋረጥ የተከሰተው በሞባይል የስልክ ዳታ እና በማህበራዊ ሚዲያ አገልግሎት መሆኑን ገልጸው ነበር። ዛሬ በእጅ ስልካችሁ ማህበራዊ ሚዲያን ላታገኙ ትችላላችሁ። ምክንያቱም የሞባይል ዳታ ተቆልፎበታል ወይም ተዘግቷል። በቢሮችሁ ግን የኢንተርኔት አገልግሎት ማግኘት ትችላላችሁ። እኔ ግን ከራሴ ቢሮ ኢንተርኔት እጠቀም ነበር፣ ሌሎችም ሲገለገሉ ነበር። ይህ ምንም የሚያጠያይቅ አይደለም። ምናልባት ለሶስት ቀናት የአስረኛ ክፍል ፈተና ሲሰጥ በነበረባቸው ቀናት ሊሆን ይችላል። የሚፈጠረውን ችግር እንገነዘባለን። ይህን ያደረግነው ግን ፈልገን አይደለም። የተማሪዎቻችንን ጥቅም መጠበቅ አለብን። ይህንን ደግሞ በትክክል የሚያስብ ዜጋና ተጠያቂነቱን የሚያከብር መንግስት የሚሰራው ነው። ለአሶሽየትድ ፕሬስ የዜና ወኪል አስተያየቱን የሰጠው ሌላው የኢንተርኔት አገልግሎት ሰጪ አቶ ምን ይላል ሸዋ በበኩሉ አገልግሎቱን በሚሰጥበት የኢንተርኔት ካፌ ውስጥ ኢንተርኔት ሙሉ ለሙሉ መቋረጡን ገልጾ በዚህም ኪሳራ እንዳጋጠመው ይናገራል። እዚህ ጋ አንድ ዕቃ ይሄን ኮምፒውተር ገዝተን ኔትወርኩን ዘርግተን ቤት ተከራይተን ስንሰራ ይሄ ሁሉ ኪሳራና ወጪ አለብን አደለም። ድንገት እነሱ ሲያቋርጥ በቃ ድንገት ጥለው የምትሄደው ነገር አደለም። ይሄ ነገር ኦልሬዲ ሴትል በቃ እንትን ያለ ነገር ድንገት መቋረጡ ሳይነገረን መቋረጡ፣ እንደገና ደግሞ ላልተጠቀምንበትም ደግሞ ክፍያ መጠግ አላስ መቀመጫ የኢንተርኔት አገልግሎት እንግዲህ በዛሬው ዕለት ተመልሶ መምጣቱን ከስፍራው የደረሰን ዘገባ አለ። ነገር ግን የኢንተርኔት መቆራረጡ ለአሁኑ በዚህ አመት ብቻ ለሶስተኛ ጊዜ መሆኑ ነው። ይህ በከፍተኛ ሁኔታ የንግድ እንቅስቃሴዎችን እያወከ ነው። እንደዚሁም ደግሞ መንግስት በፈለገው ጊዜ ከፍቶ በፈለገው ጊዜ መዝጋቱ ተገቢ አይደለም የሚሉ አስተያየቶች ይደመጣሉ። በዚህ ጉዳይ ላይ ዘላለም ክብረትን ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ፣ እንደዚሁም ደግሞ ዳንኤል ብርሃንን እና ስዩም ተሾመን ከአዲስ አበባ ሰፋ ያለ ውይይት አድርገናል። በእሁድ ምሽት ፕሮግራማችን ይከታተሉት። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና በመጠቀም አስተያየቶቻችን አድርሷል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። የስርጭት መሐንዲሱ ዳን ክራፍትን ነበር። ሙዚቃ በመምረጥ ዲጄ ፋትሶ ሁልጊዜ አብሮናል። እንግዲህ ጉዟችሁ የሰመረ ይሁን ያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።